the voice of America. የተባበሩት መንግስታት ድርጅት ዓለም አቀፍ የፍልሰት ድርጅት አይኦኤም ዛሬ አርብ በሰጠው መግለጫ 25 ኢትዮጵያውያን ፍልሰተኞች ከየመን አጠገብ ባለ ባህር ላይ እንደ ተጣሉ አመልክቷል። የድርጅቱ ቃል አቀባይ ጆል ሚልማን እንደ ገለጹት ከሆነ በባህር ዳርቻው የተጣሉት መንገደኞች ስድስት መቶ አምስት ኢትዮጵያውያን ወንዶችና ሴቶችን ይዘው ባለፉት ሀያ አራት ሰዓታት ውስጥ ወደ የመኗ ሻቡዋ ግዛት ያመሩ ከነበሩት አራት ጀልባዎች መካከል በአንደኛው ውስጥ የነበሩ ናቸው። ዘገባውን አዲሱ አበበ ያቀርበዋል። ስለ ሁኔታው እንዲገልጹልን ወደ ስዊዘርላንድ ደውለን ቃል አቀባዩን ጆወል ጆዌል ሚልማንን ጠይቀናል። በአራት ጀልባዎች ሆነው እንደ መጡና ከአንዱ ውስጥ ብቻ ሀያ አምስት መጥፋታቸውን ነው የምናውቀው። ከዚህ ሌላ ዝርዝር መረጃ ገና አላገኘንም። ለመሆኑ ኬት ኬት ነው የተነሱት? ሚስተር ሚልማን፣ በጾታ ረገድስ ስንት ህጻናት ስንት ወንዶችና ስንት ሴቶች ነበሩ? ብዙም የምናውቀው ነገር የለም። ሀያ አምስቱ ኢትዮጵያውያን ግን ከሶማሊያዋ ቦሳሶ የተነሱ ይመስለናል። ህጻናት የሉም። አብዛኞቹ ደግሞ ወንዶች ሲሆኑ፣ ሴቶች ዘጠና ስድስት ነበሩ። ምንም እንኳ የመን ውስጥ ያለው የጸጥታ ሁኔታ አስቸጋሪ ቢሆንም አገሪቱ አሁንም የፍልሰተኞች መሸጋገሪያና መተላለፊያ መሆኗ አልቀረም። ይህን መሰለ አጋጣሚዎች ደግሞ ተደጋግመው እንደሚሰሙ እናውቃለን አለን ብለዋል ቃል አቀባዩ። ለመሆኑ እነዚህን የጠፉ ኢትዮጵያውያን ለማግኘት አይኦኤም ማለትም ዓለም አቀፉ የፍልሰተኞች ድርጅት ምን ጥረት ያደርጋል? ለቃል አቀባዩ በመጨረሻ ያቀረብነው ጥያቄ ነው። በአሁኑ ወቅት በስፍራው ማንም የለም፣ ግን በአካባቢው ከሚገኙና አብረውን ከሚሰሩ የሰብአዊ እርዳታ ድርጅቶች ጋር ለመገናኘት እየሞከርን ነው። ዛሬ አርብ የሳምንቱ መጨረሻ ስለሆነ ሰው ለማግኘት ያስቸግራል። ባለፈው ዓመት ብዙዎቹ ከጅቡቲ የተሳፈሩ ሆነው 87 ሺህ ፍልሰተኞች ናቸው የመን የገቡት ብለዋል። ብዙዎቹ የተሻለ ሕይወት ለመኖር ወደሚያቅዱበት አገር መድረስ እንጂ የመን ውስጥ የመቆየት ፍላጎት እንደሌላቸውም ይታወቃል ብለውናል።